i የዩናይት ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ የምርጫ ዘመቻቸው ከሩሲያ ጋር አለው የተባለውን ግንኙነት ምርመራ እንዲያቋርጥ ሰፊና ተደጋጋሚ ጥረቶች በፕሬዚዳንት ዶናልድ ትራምፕ በኩል ተካሂደውበታል ሲሉ የቀድሞ የኤፍቢአይ ዲሬክተር ጄምስ ኮሚ ተናገሩ ሚስተር ኮሚ ትናንት ለዩናይት ስቴትስ ምክር ቤት የደህንነት ጉዳዮች ኮሚቴ የምስክርነት ቃል በሰጡበት ወቅት ያቀረቧቸው እነኚህ ክሶች ማረጋገጫ አልተገኘላቸውም እውነት ሆነው ከተገኙ ግን ወትሮ ኤፍቢአይ ሌላ ፕሬዚዳንት አንቆ ይዞ ምርመራውን ወደ አጠናቀቀበት ታሪክ የሚወስድ ይሆናል፣ ይላል መንደርደሪያው ቢል ጋሎ ነው። ከዋይት ሀውስ ቤተ መንግስት፣ ያደረሰን ሰለሞን ክፍሌ ዝርዝሩን ይዟል። የቀድሞው የዩናይትድ ስቴትስ የፌዴራሉ ምርመራ ቢሮ ዳይሬክተር ጄምስ ኮሚ ትላንት በሴኔቱ የጸጥታ ጉዳዮች ኮሚቴ ፊት ቀርበው የምስክርነት ቃል በሰጡበት ወቅት ይበልጥ ያስተጋቡት የራሳቸውን የፕሬዚደንቱን ኤፍቢአይ ገለልተኛ መሆን አለበት የሚለውን መፈክር ነው። ኤፍቢአይ ሐቀኛ ነው። ኤፍ ኤፍቢአይ ጠንካራ ነው። የፌዴራሉ ምርመራ ቢሮ አሁንም ሆነ ወደፊት ገለልተኛና ነጻ ሆኖ ሥራውን ይቀጥላል። እንዲታመኑኝ እፈልጋለሁ የሚለውና በቀድሞው የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የተያዘው ምርመራ እንዲተዉ የቀረቡ ጥያቄዎች በትክክል ከፕሬዚደንቱ የመጡ ስለ መሆናቸው የተጠየቁት ኮሚ በግልጽ ምላሽ ሰጥተዋል። የሚታዩ ችግሮች ናቸው በሚል ማንኛውም የዩናይትድ ስቴትስ ፕሬዚደንት በኤፍቢአይ ሥራ ውስጥ ጣልቃ እንዳይገባ የሚያግደው ለረጅም ጊዜ የቆየ መመሪያ በመኖሩ ኮሚ ትራምፕን የገለጿቸው መመሪያውን በመጣስ እንደ ልዩ ስጋት አድርገው ነው። ያ መመሪያ ግን ሁሌም ተከብሮ ኖሯል ማለት አይደለም። እንደ እውነቱ ከሆነማ የቀደሙት የዩናይትድ ስቴትስ ፕሬዝደንቶች ከኤፍቢአይ ጋር በቅርበትና አንዳንዴም አግባብነት በሌለው መንገድ እጅና ጓንት ሆነው የሠሩባቸው ጊዜያት አሉ። በዚያ አኳያ ተከታታይ ፕሬዝደንቶች ከቀድሞ የኤፍቢአይ ዳይሬክተር ጄ ኤድጋር ሁቨር ጋር ለዓመታት ግድም የሠሩት በዋናነት ይጠቀሳሉ። በፔንስልቬንያ ስቴት ዩኒቨርሲቲ ቢአይ ታሪክ ተመራማሪ ዳግላስ ቻርልስ በስካይፕ እንዲህ ይላሉ። ኤፍቢአይ በመሠረቱ የዋይት ሀውስ የፖለቲካ ደህንነት ዘርፍ ነበር። የውጭ ጉዳይ ፖሊሲዎችንና ፖለቲካውን ስለሚተቹ ሰዎች መረጃዎችን በማሰባሰብ ጥረቶቻቸውን ለማክሸፍ ይረዳም ነበር። በእርግጥ ያ ሁኔታ ግን እየቆየ ሴት ተለውጧል። በተለይ የፍትህ ሚኒስቴሩ ኤፍቢአይ ከዋይት ሐውስ ጋር በሚኖረው ግንኙነት ላይ ግልጽ መመሪያ ካወጣ በኋላ ተቀይሯል። አሁንም እንደገና የፔንሲልቬንያው ስቴት ዩኒቨርሲቲ የኤፍቢአይ ታሪክ ተመራማሪ ዳግላስ ቻርልስ አሁን ባለው የፍትህ ሚኒስቴር መመሪያ መሰረት ከዋይት ሃውስ ጋር የሚደረጉ ግንኙነቶችን መጠየቅ የሚችለው ጠቅላይ አቃቢ ሕጉ ወይም ምክትሉ ናቸው። ያሰራሩ ይሄ ነው። ከዚህ መመሪያ ውጭ የሚፈጸም ግንኙነት ግን ያልተለመደ አሰራር ይሆናል። በተለይ አንድ ፕሬዚደንት ኤፍቢአይ የያዘውን ምርመራ እንዲያቋርጥ ተጽዕኖ ካሳደረ፣ በእርግጥ ፍጹም ያልተለመደ ያደርገዋል። እዚህ ላይ ችግሩ ምንድን ነው? እነዚያ የፍትሕ ሚኒስቴር መመሪያዎች ሕግ አለመሆናቸው ነው። እንዲህ አርግ፣ እንዲህ አታድርግ የሚሉ የአሠራር መመሪያዎች ብቻ ናቸው። የፕሬዝደንት ትራምፕ ሁኔታን በከፊል እጅግ ውስብስብ የሚያደርገውም ይኸው ነው። ለመሆኑ ግን ትራምፕ ከቀድሞ የኤፍቢአይ ዳይሬክተር ጋር ያደረጓቸው ግንኙነቶች እነዚያን የፍትሕ ሚኒስቴር መመሪያዎች የጣሱ ናቸው ወይ ወይስ ፕሬዚደንቱ በፍትሕ ሥራ ጣልቃ በመግባት ሕግ ተላልፈዋል። አሁን ባለው ደረጃ ነው አይደለም ከሚል ድምዳሜ መድረስ ያስቸግራል ይላሉ የአሜሪካ ዩኒቨርሲቲው ክሪስ ኤድልሰን። ሁለተኛው ችግር የፖለቲካ ችግር ነው። በትክክል ወንጀል ይሁኑ አይሁኑ ማወቅ አስቸጋሪ ነው። በአሁኑ ሁኔታ ዋይትሃውስ ተአማኒ ነው ብሎ መደምደም በጣም አስቸጋሪ ነው። የፕሬዚደንት ዶናልድ ትራምፕ ጠበቃ ኮሚ የምስክርነት ቃል በሰጡበት ወቅት ላነሷቸው ቁልፍ ነጥቦች መልስ ለመስጠት ፈቃደኛ አልሆኑም። በዚህም ሆነ በዚያ ግን ይህ ጉዳይ ከትራምፕ አስተዳደር ትከሻ ላይ በቅርቡ ይወርዳል ተብሎ አይጠበቅም።